የህወሀት ስራ አስፈጻሚና የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም በህወሀት አመራሮች ላይ ለመመስከር ከተስማሙ በኋላ ፍርድ ቤት ቀርበው ሀሳባቸውን ቀይረው አልመሰክርም በማለታቸው ህግ ክስ ለጠቅላይ አቃቢ ህግ ክስ ሊመሰረትባቸው መሆኑን ለአሜሪካ ድምጽ ገለጠ። ወይዘሮ ኬሪያ ዛሬ ፍርድ ቤት በመቅረባቸው የገለጡት ጠበቃቸው አቶ ሀፍቶም ከሰተ በህወሀት አመራሮች ላይ ለመመስከርም ስምምነት አልነበራቸውም። በድብቅ ተቀርጿል የተባለ ቪዲዮ ስላስፈራራቸው ነው የዛሬን ቀን ሲጠብቁት የነበረው ብለዋል። አቃቢ ህግ በበኩሉ ይህንን ሀሳብ እንደማይቀበል ገልጦ በቂ መረጃ እንዳለውና መቅረብ በሚገባው ወቅት እንደሚያቀርብም አሳውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘዝራለው። ወይዘሮ ኬሪያ ኢብራሂም በህወሓት አመራሮች ላይ ለመመስከር ፈቃደኛ ከሆኑ በኋላ ሀሳባቸውን በመቀየራቸው ወደ ክስ ሂደቱ እንዲገቡ መደረጉን ምክትል ጠቅላይ አቃቤ ህግ አቶ ፈቃዱ ጸጋ ዛሬ ለቪኦኤ ተናግሯል። ያው መመስከር አልፈለጉም፣ መብታቸው ነው። ምስክርነት በፍላጎት ነው የሚደረገው። ስለዚህ በዛው መሰረት መጀመሪያም ወንጀል ስላልፈጸሙ ሳይሆን የሚያስረዱት ነገር ይጠቅማል ተብሎ ነው ወደ ምስክር የዞሩት። በሳቸው ላይ በቂ ማስረጃ አለ መብታቸውን አልጠቀምም ብሎ የተው ጊዜ ደግሞ እንደ የሚከለክል ህግ ስለሌለ ወደ ክሱ እንዲገቡ ተደርጓል ማለት ነው። ለመመስከር ከተስማሙ በኋላ የደህንነት ስጋት እንዳለባቸው አሳውቀው መሳሪያ ተሰጧቸው ሲደረግላቸው የነበረው ጥበቃ መነሳቱን ገልጠው በፖሊስ ቁጥጥር ስር መሆናቸውም ተናግሯል። ወይዘሮ ኬራ በጠቋሚዎችና በምስክር ጠበቃ አዋጅ ቁጥር ስድስት መቶ ዘጠና ዘጠኝ ሁለት ሺ ሶስት በገቡት ስምምነት ዝርዝር የምስክርነት ቃላቸውን በፈቃዳቸው ሰጠው እንደነበረም ተገልጧል። እኚህ ሴትዮ ተከሰው ነፃ አልወጡም። ወንጀል ፈጽመዋል። ወንጀል የፈጸሙ ሰዎች የፌደራል ሰበር ሰሚ ችሎትን በደንብ ትርጉም ሰጥቶበታል። አቃቢ ህግ በፈለገ ጊዜ ምስክር ሊያደረግበው ሊጠቀምባቸው ይችላል። ያ የህግ አሰራሮች አሉን። የሙስና እና የማስረጃ ህጋችን ወደ ኋላ ስትሄድ የሰበር የሰጠው ትርጉም ክሱን የሚመሰረተው አካል ለህዝብ ጥቅም ለተሻለ ጥቅም ያ ምስክር ከወንጀል አውጥቼው አስረጂ ቢሆንልኝ ይሻላል ብሎ ካሰበ አስረጅ ያደርገዋል። በዛ መሰረት ነው የተሄደበት እንዳልኩ የፍርድ ቤት ክርክሩን ሚዲያ ላይ እንዳልጨርሰው ብዬ ነው። ይሁንና በገዛ ፈቃዳቸው በጽሑፍና በሲዲ ምስክርነታቸውን ከሰጡ በኋላ በፍርድ ቤት ውሳኔ ከእስር እንደተለቀቁና የምስክርነት ጥበቃ ሲደረግላቸው እንደቆየም ጠቅላይ አቃቤ ህጉ አስታውሷል። ወይዘሮ ኬሪያ አብርሃምን ጨምሮ ለታሰሩ የህወሓት አመራሮች ጥብቅና ለመቆም የተቋቋመው ቡድን አባል የሆነውና የህግ ባለሙያው አቶ ሀፍቶም ከሰቴም ወይዘሮ ኬሪያ ዛሬ ፍርድ ቤት መቅረባቸውን ገልጧል። መጋቢት ሁለት ሁለት ሺህ አስራ ሶስት ጀምሮ ቀዳም ምርመራ ይደረግ የምንለው ጠይቀው ያው ለሀምታን ምስክሮች ከመጋረጃ ጀርባ ጃጀርባ ሆነው ምስክርነት ሲሰጡ ድረስም ማንነታቸው ሳይታወቅ እና በእንግዲህ ችሎትም ሁኖም እንድናስመሰክር ብለው በዚህ ሂደት ያው ሊደረግ አይገባም እያለ ወደ ከፍተኛ ወደ ጠቅላይም ነው ብሎ ኋላም እያለ ቆየ። አሁን ዳይሬክተር ስለተወሰነ ምስክር ሁነው እንዲፈተሙ አካባቢ ጋርጓቸው በከትናትና ወዲያም ቀርበው ነበር ችሎት ላይ ከዛ ቃለ መሀል ላይ ፍጥሙ ሲባሉ ከዛ በፊት የምናገረው ነገር አለ አሉ እኔ እየበጣሁት ለመመስከር አይደለም። ከዚህ ቀደም መስክሪን ማትመሰክሪ ከሆነ በቪዲዮ የቀዳንሽ ስላለ እሱን እናሰራጨብሻለን ሲሉ እሽ መሰክራሉ ብዬ ዶክመንተሪ ሳይሰራብኝ በፊት እዚህ ችሎት ቀርብኝ የተደረገብኝ የተደረገ መሆኑና መስከር ማልፈልግ መሆኑ መግለጽ ለመፈልግ ነው። ከመጋቢት ሁለት ጀምሮ አንድ ክፍል ውስጥ ለሁለት ሳምንት አቆይተው ሁለቱም ሳምንት እኔ መቀጣት ነው የምፈልገው፣ ማረሚያቤት ቤት መውረድ ነው የምፈልገው ጋር መስከር አልፈልግም፣ ወደ ነበርኩበት መልሱ ብዬ የተጋጋሚ ቆይቻቸው መልስ አልሰጡኝ። በዚህ መስከር አልፈልግም በማለታቸው ምክንያት ከምስክርነት ተሰናብቷል። አቶ ሀብቶም ወይዘሮ ኬሪያም በህወሀት አመራሮች ላይ ለመመስከር ስምምነት እንዳልነበራቸው ነግሮናልም ብሏል። ቸው በህዋት አመራሮች ላይ እመሰክራለሁ ብዬ ያለው አላሉ። በጊዜ ቀጠሮ በነበረው ክርክርም እመሰክራለሁ ለምስክርነት ተስማምቻለሁ የሚል ነገር አልነገሩንም። በዛሬው ችሎትንም ለመመስከር ተስማምቼ ነበረ ወይ ተስማምቻለሁ አላሉ። ማረሚያ ቤት መውረድ እንደሚፈልጉም መወቶታቸውን ተናግሯል። እጅ ከሰጡ በኋላም ታስሮ መቆየታቸውን የተናገሩት አቶ ሀብቶም ክሳቸው ተቋርጦ በዋስ መለቀቃቸውን እንደሚያውቁ ገልጠው ወይዘሮ ኬሪያም ዛሬ ፍርድ ቤት ቀርበው ቅድመ ምርመራ እንዲጀመርባቸውና አዲስ ፋይል ተከፍቶም ከነ ዶክተር አብርሃም ተከስተ መዝገብ ጋር ተጣምሮ እንዲታይ ተብሎ ቀጥሮ መያዙን ተናግሯል። ወይዘሮ ኬሪያ በህወሓት አመራሮች ላይ ለመመስከር አልተስማሙም ነበር፣ በድብቅ ተቀረጸ በተባለ ምስል አስፈራርቷቸው ነው በማለት ጠበቃቸው የተናገሩትን በተመለከተ ምክትል ጠቅላይ አቃቤ ሕጉ አቶ ፍቃዱ ይህንን ብለዋል ፍርድ ቤት ክርክር ወቅት የምናቀርበው ነው የሚሆነው ችግር የለው ስለዚህ በቦታዎቹ መልስ እንሰጥበታለን ያው የፍርድ ቤት ክርክርን በነፃነት መመራት ስላለበት እያንዳንዱ ዝርዝር ነገሮች መግባት አልፈልግም አሁን እንደዚህ ነው እንደዚያ ነው የሚለው ለፍርድ ቤት እናስረዳለን እንዴት እምነት እንደፈጸሙ በድብቅ የተቀረጹት አለ በፍላጎታቸው በፍላጎታቸው የተቀረጹት ምንድነው ምንድን ነው የሚሆነው የሚለው ያው መቼት የድብቅና የግልጽ ካሜራው ራሱ ስለሚለየው ችግር አይኖረውም። እሱ ያው አደባባይ ይወጣል በጊዜው። ግን አሁን የፍርድ ቤት ክርክር ላይ ስላለ የፍርድ ቤት ክርክርም ጉዳይ የሚዲያ አተካራ ውስጥ የምናስገባበት ምክንያት አይኖርም። በሚዲያ መገለጽ ያለበት ያህል ልክ ነው የሚገለጸው። እሱም ምንድን ነው ምስክር ለመሆን ተስማምቶ ነበር። በይፋ ምስክር መሆን አልፈልግም ብሏል። ምስክር አለመሆን ሲፈልጉ ደግሞ ክስት እንዳንድ ክስት የሚከለክለን የለም ወደ ክስት ይገባል። ዛሬም ፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የቀረቡት ወይዘሮ ኬሪያም ለመጪው ሰኞ ግንቦት ሀያ ሶስት 2013 ዓመተ ምህረት ፍርድ ቤት እንዲቀርቡ የታዘዙ ሲሆን እስከዚያው በፖሊስ ቁጥጥር ስር እንዲቆዩም ፍርድ ቤቱ ወስኖባል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሀዋሳም